የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ¶¶ የኢትዮጵያ የሰላም ውይይት ላልተወሰነ ጊዜ መራዘሙን ዲፕሎማሲያዊ ምንጮች ተናገሩ። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ይህንኑ አስመልክቶ ከአንዳንድ የባህር ዳር፣ የአዲስ አበባና የድሬዳዋ ነዋሪዎች የተሰጡ አስተያየቶችም ደርሰውናል። በመጽሔቱ ለጊዜ እናተኩርበታለን። አርብ መስከረም 27 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዜና አቅራቢው እንግዱ ወልዴ ነው። የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ኔልሰን ሎፔዝ ነው። እያሉበት ሆነው የዕለቱን ዝግጅቶች ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልኝ፣ ክብራት እና ክብራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዳ ወሌ ነኝ። በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በአፍሪካ ህብረት መሪነት በደቡብ አፍሪካ ሊካሄድ የታቀደው የሰላም ንግግር ላልተወሰነ ጊዜ መራዘሙን የዲፕሎማሲ ምንጮች አስታውቀዋል ሲል የቪኦኤው ፍሬድ ሃርተር ከአዲስ አበባ ዘግቧል። ድርድሩ የተራዘመው ከሎጂስቲክስ ወይም ከዝግጅት ጋር በተያያዙ ጉዳዮች እና የውይይቱ ፎርማት ወይም አካሄድ ላይ ገና ስምምነት ላይ ባለመደረሱ ነው ሲሉ የዲፕሎማሲ ምንጮቹ ለቪኦኤ ተናግረዋል። ለውይይቱ ሌላ አዲስ ቀጠሮ አልተቆረጠለትም። የኢትዮጵያ መንግስት በውይይቱ ላይ እንደሚሳተፍ ማስታወቁ ይታወሳል። ሕወሓትም በድርድሩ እንደሚሳተፍ አስታውቆ ጥሪው ከመላኩ በፊት አላማከራችሁንም በሚል አንዳንድ ማብራሪያ የሚያስፈልጋቸው ጉዳዮች ያላቸውን አንስተዋል። ከእነዚህም ውስጥ እንደ ተሳታፊ፣ ታዛቢ፣ ዋስትና ሰጪ የሚሳተፉ ተጨማሪ ተዋናያን ይኖሩ እንደው የጠየቀው ይገኝበታል። የኢትዮጵያ መንግስት በበኩሉ ካለምንም ቅድመ ሁኔታና በማንኛውም ቦታ ለድርድር ዝግጁ መሆኑን ሲገልጽ ቆይቷል። ድርድሩ በቀድሞ የናይጄሪያ ፕሬዚደንት ኦሎሲጎን ኦባሳንጆ የሚመራ ሲሆን የቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታ እና የቀድሞው የደቡብ አፍሪካ ምክትል ፕሬዝደንት ፑምሴ ምላምቦ ንኩካ ይረዷቸዋል። ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የተባበሩት መንግስታት እና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ በታዛቢነት እንደሚገኙ የዲፕሎማሲ ምንጮች ለዜና ሰዎች ተናግረዋል። ባለፈው ወር የትግራይ አማጽያኑ አመራር ኤርትራ የኢትዮጵያን መንግስት በመደገፍ በክልላችን ላይ ጥቃት አድርሳብናለች ሲሉ ከሰዋል። ይህን ተከትሎም እያንዳንዱ የትግራይ ተወላጅ በውጊያው እንዲሳተፍ ጥሪ አድርገዋል። በዚህ ሳምንት በትግራይ በአዲ አሮ ላይ በተፈጸመ የአየር ድብደባ ስልሳ አምስት ሲቪሎች መገደላቸውን የእርዳታ ሰራተኞችና የትግራይ ኃይሎች ተናግረዋል። የኢትዮጵያ መንግስት በበኩሉ የአየር ጥቃቱ የሚያነጣጥረው ወታደራዊ ኢላማዎች ላይ ብቻ ነው ብሏል። በተመድ የዓለም ፕሮግራም ኮንትራክት የተያዘችና ስንዴ የጫነች አምስተኛ መርከብ ከዩክሬን ጥቁር ባህር ወደብ ተነስታ ወደ ኢትዮጵያ እያቀናች መሆኑን የዩክሬን መሠረተ ልማት ሚኒስቴርን ጠቅሶ ሮይተርስ የዜና ወኪል ዘግቧል። መርከቧ 30ሺህ ቶን የዩክሬን ስንዴ ለኢትዮጵያ መጫኗም ታውቋል። በተመድ ፕሮግራም አማካኝነት ዩክሬን እስካሁን 150ሺህ ቶን ስንዴ ወደ ኢትዮጵያ፣ የመን እና አፍጋኒስታን መላኳ ታውቋል። የሩሲያን ወረራ ተከትሎ የጥቁር ባህር ወደቦች በመዘጋታቸው ከዩክሬን ወደ ውጭ ገበያ የሚላከው እህል በመቆሙ የእህል ዋጋ ሰማይ ሲነካ በአፍሪካና በመካከለኛው ምስራቅ እጥረት አስከትሏል። በተመድ መሪነት በተካሄደ ድርድር ሶስት የጥቁር ባህር ወደቦች ባለፈው ሐምሌ መልሰው ሲከፈቱ በዩክሬን የተከማቸው እህል ቀስ በቀስ መውጣት ጀምሯል። እስካሁን 6.4 ሚሊዮን ቶን የግብርና ምርት ከዩክሬን ወጥቷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አነስተኛ መጠን ያለውንና ማሪዋና የሚባለው ሱስ አስያዥ ዕጽ ይዘው በመገኘት በፌዴራል መንግሥት ተከሰው ለተፈረደባቸው 6500 ሰዎች ምዕረት ሰጥተዋል። ከዋሽንግተን የቪኦኤ ዘጋቢ ስቲቭ ሄርመን ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። ፕሬዝደንት ባይደን ትናንት ሐሙስ የሰጡትን ምዕረት ይፋ ባደረጉበት ወቅት የማሪዋና ጉዳይ በአግባቡ ባለመያዙ የብዙ ሰዎች ህይወት ተሰናክሏል ብለዋል። አነስተኛ መጠን ያለው የማሪዋና እጽ ይዘው በመገኘት የፌዴራሉን ሕግ ተላልፈዋል በሚል ለተከሰሱት ሰዎች ምህረት ያደረጉት ባይደን የየክፍለ ግዛቶቹ አገረ ገዢዎችም ተመሳሳዩን እንዲያደርጉ አሳስበዋል። ማሪዋና ይዘው በመገኘት የተፈረደባቸው ምናልባትም የሥራ ቅጥር መኖሪያ ቤትና የትምህርት ዕድሎችን የተከለከሉ በሺዎች የሚቆጠሩ ሰዎች አሉ። የሰጠሁት ምህረት በእነሱ ላይ ያረፈውን ይህንን ሸክም ያቀላል። ምንም እንኳ እሳቸው የሰጡት ምህረት ማሪዋናን በተመሳሳይ መጠን የሚጠቀሙ ነጮችን፣ ጥቁሮችና ቡናማ ቀለም ያላቸውን ሰዎች የሚያካትት ቢሆንም አነስተኛ ቁጥር ያላቸው የማህበረሰብ ክፍሎች ከሌላው በተለየ ከፍተኛ መጠን እየተያዙ በቁጥጥር ስር ሲውሉና ሲፈረድባቸው እንደነበር ባይደን ተናግረዋል። ፕሬዚደንቱ የፌዴራል መንግስቱ ማሪዋናን ልክ እንደ ሌሎቹ እንደ ሄሮይንና ኤልስዲ እንደተባሉት አደገኛ እጾች የሚመለከታቸው መሆኑን እንዲመረምርም አዘዋል። የማሪዋና ህጎች ማሻሻያ ድርጅት በባይደን የተወሰዱ እርምጃዎችና የታቀዱ ጥረቶች ከረዥም ጊዜ በፊት መደረግ የነበረባቸው ናቸው ብለዋል። ማሪዋናን ማብቀል፣ ይዞ መገኘትና መሸጥን አስመልክቶ ያሉ ህጎች እንደ ክፍለ ግዛቶቹ ይለያያሉ። በህዳሩ ምርጫ ማሪዋና ወይም ካኒባስን ህገወጥ ወይም ህጋዊ የማድረግ ሀሳብ በአርካንሳስ፣ በሜሪላንድ፣ ሚዙሪ፣ ሰሜን እና ደቡብ ዳኮታ የሚገኙ መራጮች ድምፅ እንዲሰጡባቸው እንደሚቀርቡም ተመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከአስገዳጅ ወታደራዊ አገልግሎት አመለጥን ያሉ ሁለት ሩሲያውያን በትንሽ ጀልባ በመጓዝ ከአላስካ ግዛት ራቅ ብላ ከምትገኘው ደሴት ደርሰው እጃቸውን ለአሜሪካ የባህር ጠረፍ ጠባቂዎች አስረክበዋል። የአላስካው ሴናተር ሊሳ መርኮውስኪ ቃል አቀባይ የሆኑት ካሪና ቦርገር ለአሶሴትድ ፕሬስ እንደተናገሩት ቢሮቸው ከአሜሪካ የባህር ጠረፍ ጠባቂዎችና ከጉምሩክና ድንበር ጠባቂ መስሪያ ቤት ጋር ግንኙነት በማድረግ ላይ ሲሆን ሁለቱ የሩሲያ ዜጎች ከግዳጅ ወታደራዊ አገልግሎት ለማምለጥ ከሩሲያ የባህር ጠረፍ ላይ ከሚገኝ አካባቢ ተነስተው እንደመጡ ተናግረዋል ብለዋል። ፕሬዚደንት ፑቲን ወታደራዊ ልምድና አገልግሎት ያላቸውን ሶስት መቶ ሺህ ሩሲያውያን ጦራቸውን ለማጎልበት እንዲንቀሳቀሱ ጥሪ ካደረጉ ወዲህ በሺህ የሚቆጠሩ ሩሲያውያን አገራቸውን ጥለው ሸሽተዋል። ጥሪው ወደፊት ሌሎችን ሊያጠቃልል ይችላል የሚል ፍራቻ አሳድሯል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በበኩሉ ሁለቱ ግለሰቦች አንክሬጅ ወደተባለው የአላስካ ከተማ ለምርመራ መወሰዳቸውንና በሀገሪቱ የስደተኛ ሕግ መሠረት እንደሚስተናገዱ አስታውቋል። አርባ ሁለት የሚሆኑ ሩሲያውያን ባለፈው ነሐሴ በካናዳ በኩል ወደ አሜሪካ ሊገቡ ሞክረው በድንበር ጠባቂዎች ተመልሰዋል። በዚህ መልኩ ሊገቡ የሞከሩት ሩሲያውያን ቁጥር በከፍተኛ እጥፍ መጨመሩ ታውቋል። ሩሲያውያን በተለምዶ ወደ አሜሪካ የሚገቡት ቪዛ በማይጠየቁበት በሜክሲኮ በኩል ነው። ወደ ሜክሲኮ ከተጓዙ በኋላ ወደ አሜሪካ ድንበር በመምጣት ጥገኝነት ይጠይቃሉ። በዚህ የፈረንጆች ዓመት መጀመሪያ ላይ ብዛት ያላቸው ሩሲያውያን በሜክሲኮ በኩል አድርገው የአሜሪካ ድንበር ፍተሻ ላይ በመድረስ ጥገኝነት ጠይቀዋል። በመጨረሻም አድማጮች፣ የዘንድሮ የኖቤል ሽልማት ለሶስት ተከፋፍሏል በቤላሩስ ለሚገኝ አንድ የዲሞክራሲ አቀንቃኝና በዩክሬን እና በሩሲያ ለሚገኙ ሁለት የሰብአዊ መብት ቡድኖች። ኤልስ ቢያሊያትስኪ በእንደ አውሮፓን አቆጣጠር 1980ዎቹ አጋማሽ ላይ በቤላሩስ የዲሞክራሲ እንቅስቃሴዎችን ከጀመሩት አንዱ ሲሆኑ፣ ሁለቱ የሰብአዊ መብት ቡድኖች ደግሞ መሞሪያል ወይም መታሰቢያ የተሰኘ የሩሲያ ተቋምና በዩክሬን የሚገኝ የሲቪል ነጻነት ማዕከል የተባሉ ቡድኖች ናቸው። ሽልማቱ ወደ አንድ ሚሊዮን ዶላር የሚጠጋ የገንዘብ ሽልማትና ከ18 ካራት ወርቅ የተሰራ ሜዳሊያን ይጨምራል። ባለፈው ዓመት የፊሊፒኗ ማሪያ ሮዛ እና የሩሲያው ዲሚትሪ ሙራቶቭ አሸናፊዎች ነበሩ። የዲሞክራሲና የዘላቂ ሰላም ቅድመ ሁኔታ የሆነውን የመናገር ነፃነት እንዳይደፈር በመጣራቸው ሽልማቱ እንደተሰጣቸው የኖቤል ኮሚቴው አስታውቋል። ሙራቶቭ የወርቅ ሜዳሊያውን በዩክሬን በጦርነት ምክንያት ለተፈናቀሉ ሕፃናት እንዲውል ሸጧል። አንድ ስማቸው ያልተጠቀሰ በጎ አድራጊ በ103.5 ሚሊዮን ዶላር ገዝተውታል። ከቀድሞ የኖቤል የሰላም ሽልማት አሸናፊዎች ውስጥ ማርቲን ሉተር ኪንግ፣ ቀይ መስቀል፣ ኔልሰን ማንዴላ እና በራክ ኦባማ ይገኙበታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና ኤርትራ መካከል ሰላምም ጦርነትም ያልነበረበትን ሀያ ዓመት ወደ ሰላማዊ ግንኙነት እንዲቀየር አስተዋጽኦ በማድረጋቸው በእንደ አውሮፓያን አቆጣጠር ጥቅምት 2019 ዓ.ም የኖቤል ሽልማት መውሰዳቸው ይታወሳል። በዓመቱ በሰሜን ኢትዮጵያ በፈነዳው ጦርነት ምክንያት ግን ሽልማቱ አይገባቸውም፣ እንዲሁም ሽልማቱን ይመልሱ የሚሉ ነቀፌታዎችና ዘመቻዎች ተስተውለዋል። አድማጮች ለአርብ ምሽት ያዘጋጀ ነው ዜና በዚሁ ተፈጽሟል። ከቀሪ ፕሮግራሞች ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ መስከረም 27 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ክብድ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለት ዋና አዘጋጅ ቆንጅት ታየ፣ የዌብና ማኅበራዊ የመገናኛ አቀናባሪያችን ደግሞ አባየሁ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪ የቀጥታ ስርጭት ማለት ነው ቲና ቲያን ዋንግናት አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናቀናው የኢትዮጵያ የሰላም ውይይት ላልተወሰነ ጊዜ መራዘሙን ዲፕሎማሲያዊ ምንጮችን ጠቅሶ ሮይተርስ ዘገበ። ሮይተርስ ስማቸው እንዳይጠቀስ የፈለጉ ያላቸውን የዲፕሎማሲያዊ ምንጮች በደቡብ አፍሪካ ነገ ይጀምራል የተባለ ውይይት ከሎጂስቲክስ ዝግጅት ጋር በተያያዘ እንዲዘገይ ተደርጓል ነው ያለው። እስካሁን ተለዋጭ ቀን እንዳልተቆረጠም ጠቁመዋል ሲልም ዘገባው አክሏል። ይሁን እንጂ የአፍሪካ ህብረት እንዲሁም የኢትዮጵያ መንግስትና የህወሓት ባለስልጣናት የውይይቱ ጊዜ መዘግየቱን በተመለከተ እስካሁን ያሉት ነገር የለም። ይህንም በማስመልከት ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረትም ለጊዜው ሊሳካልን አልቻለም። በተያያዘ ዜና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሀማት ዛሬ ባወጡት መግለጫ ህብረቱ ላቀረበው የሰላም ውይይት ጥሪ ሁለቱ ወገኖች ያሳዩትን ቁርጠኝነት አደንቃለሁ ብለዋል። በሌላ በኩል የዩናይትድ ስቴትስ በአፍሪካ ህብረት ለሚመራው የሰላም ሂደት ያላትን ድጋፍ ገልጣለች። ኬኔዲ አባተ ዝርዝሩን ይዘዋል። ለሁለት ዓመታት የዘለቀውን የሰሜን ኢትዮጵያ ግጭት በሰላም ለመቋጨት በደቡብ አፍሪካ ነገ መስከረም 28 ይጀመራል ተብሎ ሲጠበቅ የነበረው የሰላም ውይይት በሎጂስቲክስ ምክንያት እንዲራዘም መወሰኑን ሁለት የዲፕሎማቲክ ምንጮችን ዋቢ አድርጎ ሮይተርስ ዘግቧል። የአፍሪካ ህብረት በደቡብ አፍሪካ በነገ ዕለት ለማስጀመር ያቀረበውን የሰላም ውይይት ግብዣ የኢትዮጵያ መንግስትና ህወሀት መቀበላቸውን መግለጻቸው ይታወሳል። ይህም ጦርነቱ አንድ ብሎ በጥቅምት 2013 ዓ ም ከተቀሰቀሰ በኋላ በሁለቱ ወገኖች መካከል ሊካሄድ የታቀደ የመጀመሪያው ይፋዊ የሰላም ውይይት ነው። ይሁን እንጂ ሮይተርስ ስማቸው እንዳይጠቀስ የፈለጉ ያላቸው የዲፕሎማቲክ ምንጮች በደቡብ አፍሪካ ነገ ይጀመራል የተባለው ውይይት ከሎጂስቲክስ ዝግጅት ጋር በተያያዘ እንዲዘገይ ተደርጓል ያሉ ሲሆን እስካሁን ተለዋጭ ቀን እንዳልተቆረጠም ጠቁመዋል። የህወሓት ሊቀመንበር ዶክተር ደብረጽዮን የአፍሪካ ህብረትን የውይይት ግብዣ መቀበላቸውን በማስመልከት ከትናንት በስቲያ መስከረም 25 በጻፉት የመልስ ደብዳቤ የ ሰላም ውይይት ግብዣው ከመቅረቡ በፊት ያልተመካከርንበት ከመሆኑ ጋር በተያያዘ ማብራሪያ ያስፈልገናል በማለት ካነሷቸው ነጥቦች መካከል ለድርድር ቡድናችን የሚደረጉ ያሏቸው የሎጂስቲክስ አቅርቦቶችን የሚመለከት ይገኛል። ህወሓት የአፍሪካ ህብረትን የውይይት ግብዣ መቀበሉን ባሳወቀበት ደብዳቤው የማብራሪያ ጥያቄዎችን ቢያነሳም የአፍሪካ ህብረት ግብዣ መንግስት ከዚህ በፊት ያቀረባቸውን አቋሞች የጠበቀ ሆኖ ተገኝቷል በማለት ግብዣውን መቀበሉን ቀድሞ ያሳወቀው የኢትዮጵያ መንግስት በበኩሉ መሰል ጥያቄ ስለ ማንሳቱ የጠቀሰው ነገር የለም። በደቡብ አፍሪካ ሊካሄድ የታቀደው የሰላም ውይይት በሎጂስቲክስ ምክንያት ስለመራዘሙ የዲፕሎማቲክ ምንጮች ነግረውኛል ሲል ሮይተርስ የዘገበ ቢሆንም የአፍሪካ ህብረት እንዲሁም የኢትዮጵያ መንግስትና የህወሓት ባለስልጣናት የውይይቱ ጊዜ መዘግየቱን በተመለከተ እስካሁን በይፋ ያሉት ነገር የለም። ይህን በማስመልከት ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረትም ሊሳካልን አልቻለም። ሮይተርስም የኢትዮጵያ መንግስት ባለስልጣናት፣ የህወሓት ቃል አቀባይ አቶ ጌታቸው ረዳ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ አስተያየት እንዲሰጡኝ ላቀረብኩላቸው ጥያቄ ወዲያውኑ ምላሽ አልሰጡኝም ሲል በዘገባው ጠቅሷል። በተያያዘ ዜና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ዛሬ በሰጡት መግለጫ ህብረቱ ላቀረበው የሰላም ውይይት ግብዣ ሁለቱ ወገኖች ያሳዩትን ቁርጠኝነት በደስታ እቀበላለሁ ብለዋል። የሰላም ንግግሩ ለዚሁ የኢትዮጵያ የሰላም ሂደት ተብሎ በተቋቋመው የታዋቂ አፍሪካውያን ከፍተኛ ፓናል እንደሚ መራ የገለጹት ሊቀመንበሩ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይና የቀድሞው የናይጄሪያ ፕሬዝደንት ኦሉሴጉን ኦባሳንጆ ከቀድሞው የኬንያ ፕሬዝደንት ኡሁሩ ኬንያታና ከቀድሞዋ የደቡብ አፍሪካ ምክትል ፕሬዚደንት ዶክተር ፉሙዚ ሌምላምቦ ንጉካ ጋር በመሆን ውይይቱን ይመሩታል ብለዋል። የሰላም ንግግሩን የሚመሩት አካላት አላቸው ያሉትን ሰፊ ልምድና የአመራር አቅማቸውን በመጠቀም ለሰሜን ኢትዮጵያው ግጭት እልባት ለማምጣት ሁሉን አሳታፊ የሆነ ገንቢ ውይይት ለማድረግ እንደሚያስችሉ ሙሉ እምነት እንዳላቸውም ነው የገለጹት። በሌላ በኩል ዩናይትድ ስቴትስ በአፍሪካ ህብረት ለሚመራው የሰላም ሂደት ያላትን ድጋፍ ገልጻለች። የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቪኦኤ በኢሜይል በላኩት መልእክት ከኬንያ፣ ከደቡብ አፍሪካና ከሌሎች ዓለም አቀፍ አጋሮች ጋር በመቀናጀት ዩናይትድ ስቴትስ በአፍሪካ ህብረት የሚመራውን የሰላም ሂደት ለመደገፍ ዝግጁ መሆኗን በድጋሚ ትገልጻለች ብለዋል። እንደ ቃል አቀባዩ ኔድ ፕራይስ ገለጻ የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ አመር በአፍሪካ ህብረት በሚመራው የሽምግልና ሂደት ላይ ከኬንያ መንግስት እንዲሁም ከሌሎች አህጉራዊና ዓለም አቀፍ አጋሮች ጋር ለመመካከር በናይሮቢ ይገኛሉ። እየተካሄደ ያለው የሰላም ሂደት አካል በመሆን ጦርነቱ በአስቸኳይ እንዲቆምና ያልተቋረጠ የሰብአዊ እርዳታ እንዲቀጥል ዩናይትድ ስቴትስ ታሳስባለችም ብለዋል። ኤርትራ ወደ ድንበሯ እንድትወጣና ኤርትራን ጨምሮ ሌሎችም ግጭቱን ማቀጣጠል እንዲያቆሙ ሲሉም በድጋሚ ጠይቀዋል። ይሁን እንጂ ኤርትራ በጦርነቱ የተሳተፈች ነው በሚል በዩናይትድ ስቴትስ የሚቀርበውን ውንጀላ በተደጋጋሚ ያጣጣለው የኤርትራ መንግስት ዩናይትድ ስቴትስ ለህወሀት ትወግናለች በማለት በማስታወቂያ ሚኒስትሩ በኩል መግለጹ ይታወሳል። ይህን በተመለከተ በቅርቡ የተጠየቁት የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ዩናይትድ ስቴትስ የምትወግነው ለሰላም ነው የሚል ምላሽ መስጠታቸው ይታወሳል። ይህ በእንዲህ እንዳለ ከሰላም ንግግሩ ጋር በተያያዘ የኢትዮጵያን ሉዓላዊነት፣ የግዛት አንድነትና ህገ መንግስት እናከብራለን የሚሉ ሲሉ የገለጻቸው አካላት የቃላት አጠቃቀም ላይ ጥንቃቄ እንዲያደርጉ የኢትዮጵያ መንግስት አሳስቧል። መንግስት ማሳሰቢያውን ያወጣው በወቅታዊ ሁኔታዎች መረጃ ማጣሪያ በኩል ሲሆን የመረጃ ማጣሪያው እንደ ትግራይ መንግስት ወይም የትግራይ የውጭ አገልግሎት የሚሉና መሰል አገላለጾች ተራ ስህተቶች ሳይሆኑ የኢትዮጵያን ሉዓላዊነት የሚጻረሩ ናቸው ብሏል። በተጨማሪም የትግራይ አስተዳደር ወይም የትግራይ ክልል መንግስት የሚባል አገላለጽም በሕገ መንግስቱ መሠረት በሕጋዊ መንገድ በትግራይ ክልል ውስጥ የተመረጠ አካል ባለመኖሩ ተቀባይነት የለውም ነው ያለው። ከኮቪድ-19 ወረርሽኝ ጋር በተያያዘ የኢትዮጵያ ፓርላማ ስድስተኛው ጠቅላላ ምርጫ እንዲራዘም መወሰኑን ተከትሎ ውሳኔውን የተቃወመው ህወሀት በሚመራው በትግራይ ክልል በፌዴራል መንግስት ተቀባይነት ያላገኘ ምርጫ ማካሄዱ አንዱ የሁለቱ አካላት ጸብ መነሻ መሆኑ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች ቀደም ብዬ ወደ አስተዋወቅኳችሁ ዘገባ ነው ወስዳችሁ በዚሁ ርዕስ ላይ ያቆየናል። ለሌላ ጊዜ መራዘሙ የተነገረውንና ለነገ ተይዞ የነበረውን የኢትዮጵያ መንግስትና የህወሓትን የሰላም ውይይት አስመልክቶ ውይይቱ ይካሄዳል በሚል የባህር ዳር፣ አዲስ አበባና ድሬዳዋ ከተሞች ነዋሪዎች ዘጋቢዎቻችን በየከተሞቹ ተዘዋውረው ያገኟቸውን አስተያየቶች አድርሰውናል። ከባህር ዳር እንነሳለን። አስቴር ምስጋናው አንበሶ ብርሃኑ እባላለሁ። መኖረው እዚህ ባህር ዳር ነው። በደቡብ አፍሪካ የሚደረገው የሰላም ድርድር ጥሩ ነው፣ ምክንያቱም ከጦርነት የሚገኝ ነገር ምንም ነገር የለም። አንደኛ የእርስ በርስ ጦርነቶች በጣም የሚራዘሙ ስለሆነ በዚህ በፊትም በኢትዮ ኤርትራ ጦርነት ለሰላሳ ዓመት የፈጀ ጦርነት ነው እስከሚገነጠሉ ድረስ ከዛ በኋላም ደግሞ በሌሎች ሀገር አሁን የደቡብ ሱዳን እና እንደ ነገሮች ኢኮኖሚን ከመጉዳት ባሻገር የአብሮ የሚኖርን ህዝብ ህይወት የሚያሳጣ ነገር ስለሆነ ሁሎችም እኔ ነኝ አሸናፊ እኔ ነኝ የሚለውን ትተው ለህዝባቸው ሲሉ ለሀገራቸው ሲሉ አሁን የተፈጠሩ የኢኮኖሚ ግሽበት ይታወቃል ለዛ ሲሉ ወደ ሰላም መጠው ጦርነቱ ቢቋረጥ በጣም ጥሩ ነገር ነው ብዬ አስባለሁ። በአንዴም ባይሳካ በአንድም በሁለትም በሶስት ጊዜም ሆኖ ተቀራርበው ችግራቸውን ቢፈቱ ጥሩ ነው። ይዛቸው ወንዴ ባህርዳር ድርድር አስፈላጊ ነው ግን የኢትዮጵያ መንግስትና የህወሓት ድርድር ወቅቱን የጠበቀ አይደለም። ምክንያቱም ብዙ ንብረት ወድሟል፣ ብዙ ህይወት ጠፍቷል። እኔ አሁን ህወሓት ወደ ድርድር መጦ አገር ሰላም ሊሆንበት የሚችልበትንና ኢትዮጵያ ወደ ተሻለ መስመር ሊያስኬድ የሚችል መንገድ ይከተላል ብዬ አላስብም። ምክንያቱም በተደጋጋሚ አሁን ኢትዮጵያ ውስጥ ከህወሓትና ከኢትዮጵያ ጋር የሚደረገው ጦርነት ለሶስተኛ ጊዜ ነው የሚካሄድ ያለ ይሄ ደግሞ እየተደረገ ያለ ምናልባት ጦርነቱን ማን ጀመረው ጦርነቱ እንዴት ተጀመረ የሚለውን እንተወው ከመጀመሪያም ጀምሮ ህወሓት ከፌዴራል መንግስት በተለያየ መንገድ ተገፍቶ በሄደበት ጊዜ ብዙ የሀገር ሽማግሌዎች ለድርድር ጥያቄ አንስተዋል አልቅሰዋል ሄደው መቀሌ ውስጥ እሱ እነዚያን አደራዳሪ የነበሩትን ሰዎች ሁኜ ባላቅም ግን ሳይሳካላቸው ነው የተመለሱ። የመጀመሪያው ጦርነት ከተጀመረ በኋላም መንግስት የራሱ ምክንያት ሊኖረው ይችላል ወደ ድርድር ለማምራት ያመች ዘንድ ጦርነቱ እንዲቆም ተደረገ። አሁንም ወደ ድርድር መምጣት አልቻሉም። ስለዚህ እኔ አሁን ድርድሩ ምናልባት በእኔ እምነት ውጤታማ ይሆናል ብዬ ላስብ ምክንያት አሁን ጊዜ ለማራዘም የሆነ ምቹ ሁኔታ ለማግኘት ካልሆነ በስተቀር ከህዋት መሰረታዊ ባህሪ አንጻር ስነሳ ድርድሩ ለውጤት ያበቃል የሚል እምነት የለኝም። ቅድስት አበባ ያለው መኖረው ባህር ዳር ቀበሌ 13 ሰላም። አሁን ጥሩ ነው ሰላም ቢሆን ከእነሱም ከኛም ያለው ነገር ሰላም ቢፈጠር ጥሩ ነው። ግን ሰላማዊ መንገዱ እርቁም ሁሉም ነገር በምን መልኩ ነው ከነሱም ያለውን ንጹሃን ይዘጋልቋል ከኛም ያለውን ንጹሃን ይዘጋልቋል። እና ያለው ነገር ሰላሙ በምን መልኩ ነው የሚለውን ነገር ማወቅ አለብን። ስለ ንጹሃን ደም መፍሰስም ተጠያቂ ናቸው። እናቶችን ደፍረዋል። ህፃናት ተገለዋል። ነፍሰ ጡሮች ታርደዋል። ብዙ ነገር ሆኗል። የነዛ የነዛ ደምስ ምን ደረጃ ላይ ነው አሁን። ያለው የኢትዮጵያ መንግስትና ህወሀት በአፍሪካ ህብረት አሸማጋይነት በደቡብ አፍሪካ ላይ ያካሄዱት የተስማሙትን ድርድር አንዳንዶች በጥርጣሬ ሳዩት፣ ሌሎች ደግሞ ተስፋ ያለው አድማጮች፣ ቀደም ብሎ የአዲስ አበባውን የድሬዳዋውን ነው የጀመረው። ቀደም ሲል የባህር ዳሩን ነበር የተከታተል ነው። አሁን ደግሞ መለስ ብለን ወደ ድሬዳዋ እናቀናለን። በድሬዳዋም ዘጋቢያችን አዲስ ቸኮል ያነጋገራቸው አስተያየታቸውን አድርሰውናል። የኢትዮጵያ መንግስትና ህወሀት በአፍሪካ ህብረት አሸማጋይነት በደቡብ አፍሪካ ሊያካሂዱት የተስማሙትን ድርድር አንዳንዶች በጥርጣሪ ሳዩት፣ ሌሎች ደግሞ ተስፋ ያለውን ነገር ነው ይላሉ። ዶክተር ሰይፉ ታደሰ የድርድሩን ሂደት በጥርጣሪ ከሚዩት መካከል ናቸው። የጥርጣሬያቸው መነሻ ደግሞ ህወሀትን የማይሆኑ መሆናቸው እንደሆነ ይናገራሉ። ወደ ድርድር መምጣት አሁን የቅርበት እንደሚከታተል አንድ የፖለቲካ ሳይንስ ተማሪ የኢትዮጵያ መንግስት ለሰላም ብዙ ጊዜ እጅን ዘርግቻለሁ የሚለውን አስተያየት በቅርበት እሰማለሁ። ዌራስ ግን የትግራይ ክልል ወደ ኮንፍሊክት የገባ ቡድን አንዴ በትዊተር ፔጅ የለቀቀው አለ በክልል ደረጃ ያን ያህል የተደረገ የማይመስል ለድርድር ዘጋጃለሁ ብሎ ወዲያው ግን ካውንተር ጦርነት መክፈቱ ይታወቃል። ሶ በኢትዮጵያ በኩል ፍላጎቱ እንዳለ በኢትዮጵያ ፌዴራል መንግስት በኩል የረጅም ጊዜ የቆየ ፍላጎት እንዳለ፣ የመጀመሪያ ዙርም በራሱ ተነሳሽነትና ፍቃድ ጦርነቱን ውስድሮ እንዳረገ የምናውቀው ነገር ነው። ትግራይ ክልል ያሉ ኃይሎች በኩል በተደጋጋሚ ባህሪያቸውን ሳየው እኔ እንደ ግለሰብ እናንድ ነዋሪ ትረስት የለኝም እነሱ ላይ ማለት ነው። ሶ የፌዴራል መንግስት ወደ ድርድሩ መግባቱ ጥሩ መሆኑን እቀበላለሁ። እነሱ ግን ቀን መግዣ እንዳያደርጉ የኢትዮጵያ መንግስት በጥንቃቄ መሳተፍ አለበት የሚለውን ነገር ውስጤ ይሰማኛል። የህግ አማካሪና ጠበቃ የሆኑት አቶ ጀማል ኡስማን ግን ህወሓት ድርድሩን ለጊዜ መግዣነት ሊጠቀሙ ይችላል የሚለውን ስጋት አይጋሩትም። ድርድሩ ጥሩ ተስፋ ያለው ይመስለኛል ምክንያቱም ህወሀት በፍጹም ወደ ድርድር መምጣት የማይፈልግ በጣም ጉልበተኛ እንደሆነ በጦርነት ነገሮችን እልባት እንደሚሰጥ የሚያስብ አካል ስለነበረ ተስፋዎቹ ጉልበቶቹ በሙሉ ተማጠዋል። ሰርቫይቭ ለማድረግ ያለው ብቸኛ አማራጭ ለሰላም ወይም ለህገ መንግስቱ ተገዢ መሆን ብቻ ነው። የመደራደር አቅም ሉዝ አድርጓል ቶታሊ። ስለዚህ የግድ ለሰላም ተገዢ ስለሚሆኑ ሌላ አደጋ አይኖረውም። ጉልበትም አይኖረውም። የሚገዛው ጊዜም የለውም በተጨባጭ። ሆኖም ድርድሩ ህገ መንግስቱን ያከበረ መሆን ካለበት ህወሀት ትጥቅ መፍታቱ የግድ ነው ይላሉ አቶ ጀማል። ድርድሩ በአጠቃላይ ህገ መንግስቱን አክብሮ መሆን አለበት በሁለቱም በኩል። ያ ማለት አስቀድሞ በአንድ ሀገር ውስጥ ሀገሪቷ የጦር ኃይል የሚኖረው አንድ አካል መንግስት ብቻ ነው። የመንግስት የጸጥታ አካል መከላከያ እና የፌዴራል ፖሊስ ብቻ ናቸው። በሀገሪቷ በአጠቃላይ የጸጥታ አካላት እንደዛው የፖሊስ፣ የልዩ ፖሊስ፣ የጸጥታ አካላት ሊኖሯቸው ይችላሉ፣ ግን ለህግ ተገዢ መሆን አለባቸው። አሁን ያለው ሁኔታ ልክ የክልልን ደረጃ በማይመጥን ሁኔታ በጣም የታጠቀ ሜካናይዝድ በሆነ ከአየር ኃይል ውጭ ሙሉ ትጥቅ የያዘ የክልል አማጺ ትጥቅ መፍታት አለበት ማለት ይሄ ማለት ለህገ መንግስቱ ተገዢ መሆን አለበት ማለት ነው። በዛ መልኩ ትጥቅ ፈቶ ለህዝቡ ሰላም፣ ለሀገሪቷም፣ ለኢኮኖሚ፣ ለሁሉም ነገር የሚደራደር ከሆነ ይሄ የመጣው ሀሳብ በጣም ጥሩ ሀሳብ ነው። ከዛ ውጪ ግን ድርድር ትጥቅ ባልፈታበት ሁኔታ ባለበት ሁኔታ እንደ ተለያዩ ሀገር የኢትዮጵያ ፌዴራል መንግስት፣ ሌላ የትግራይ መንግስት ሌላ የሚል አይነት ድርድር ይኖራል ብለንም አንጠብቅም። ለስራ ጉዳይ ድሬዳዋ መጥተው ያገኘናቸው የአዲስ አበባ ነዋሪው አቶ ምንቶስኖት ሚልኪያስ በድርድሩ አማካኝነት ሁሉም ኢትዮጵያዊ አንድ ሆኖ ማየትን እንደሚፈልጉ ነው የሚናገሩት። የህዝብ ችግር ነው ብዬ አላስብም። አሁን የሆኑ ሰዎች በሚያመጡት አይዲያ ወይ ባልተስማሙበት ጉዳይ ነገሮቹ ጥልቅ ሊሆን ይችላሉ። ፖለቲካል ኢሹ ሊሆኑ ይችላሉ። እኛ ሊገባን ማይችል ወይ ይሆናል። ግን አፍተር ኦል የሚጎዳው ህዝቡ ነው። ስለዚህ ሳናስበው ደግሞ ኢትዮጵያዊ ስትሆን የተዛመደ ነገር አለ። አሁን ለምሳሌ እኔ እናቴ የትግራይ ተወላጅ ነች፣ አባቴ የሀድያ ብሔረሰብ ተወላጅ ነው እና ሳናስበው ኮላ አድርገናል እና ሁለቱም በኩል ይኸኛው ነው ይኸኛው ነው የምትለው አይደለም። አንደኛው ሲጎዳ አንደኛው አንዱ ጋር እየነደደ አንደኛው ሊሞቅ አይችልም ደን የሚጎዳ ነገር ስለሆነ ያው መሪዎቹ አንድ ካልሆኑ ህዝቡ አንድ መሆን አይችልም ደን እነሱ አንድ የሚሆኑበትን መንገድ ማመቻቸት ነው። ከምንም በላይ ግን የምንም ምንም ማያውቀው የተጎዳው በረሃብ የሚንገላታው ኑሮ እያንገላታ ያለው ህዝብ አንድ የሚሆንበት ድጋሚ ነገሮች ተስተካክለው ወደ ተሻለ ሁኔታ የምንሄድበትን ነገር ኤክስፔክት አደርጋለሁ። አንዳንድ የድሬዳዋ ነዋሪዎች የሰጧቸውን አስተያየቶች ነበር አድማጮች የተከታተላችሁት። ከአዲስ አበባ ተጉዘው ድሬዳዋ ላይ ከተናገሩት የመጨረሻው አድማጭ በስተቀር ታዲያ ወደ አዲስ አበባ እንሄዳለን ብዬ ቀደም ብዬ አስታውቄ ነበር። አሁን ደርሶናል። ወደ አዲስ አበባ እንመለስ። ለሰሜን ኢትዮጵያው ግጭት ሰላማዊን ልባት ለማውረድ በደቡብ አፍሪካ የሰላም ንግግር እንዲጀመር የአፍሪካ ህብረት ያቀረበው የሰላም ውይይት ጥሪ በኢትዮጵያ መንግስትና በህዋት ተቀባይነት ማግኘቱ ይታወቃል። ይህን በማስመልከት አስተያየታቸውን የጠየቅናቸው የአዲስ አበባ ከተማ ነዋሪዎች ሀሳባቸውን አቃርተውናል። እኔ በይሳ እስር ቤት ሰባራል ትልቅ ደስታ ነው የሚሰማኝ። እንደ አገር ዜጋ ህዝባችን በዚህ ተካፋይ ያልሆነ ስሜቱ ያልተነካ የለም። ለሰላም የሚከፈል ዋጋ ደግሞ ፈጣሪ አምላክ ዘንድም ተቀባይነት አለው። ሰው ልጅ ብቻ ጋር አይደለም። ስለዚህ ለሀገራችን ሰላም የሚመኝ ሁሉ ይሄንን ይደሰታ ብዬ ነው ተስፋ የማደርገው፣ እና ውይይቱም በጥሩ ውጤት እንደሚጠናቀቅ ለህዝቦች እኩል በሆነ መንገድ ለህዝቦች ጥቅም እኩል በሆነ መንገድ መልካም ውጤት ላይ ይደርሳል ብዬ ገምታለሁ። ተካፋዮችንም አደራ ለማለት እፈልጋለሁ። እነሱም እንደሚሰማቸው ገምታለሁ። ይሄ የሰላም እጦት የህዝባችን ችግር እንደሆነ እያንዳንዱ ያለአንኳንኳ ቤት የለም። የሰላም ጉዳይ የጋራ ጉዳይ ነው። በየትኛውም መስፈሪያ ይሆን ሰላም አስፈላጊ ነው። ለሀገራችን ሰላም ያስፈልጋል። ሰላም ደግሞ ቅድመ ሁኔታዎች ሊደረደሩበት አይገባም። ሰላም ያስፈልጋል። የሚከፈለው ዋጋ ተከፍሎ ሰላም መምጣቱን ይመኛለሁ ለሀገሬ ዮናስ እባላለሁ ዮናስ በለጠ መጀመሪያም ሲጀምር ራሱ ጦርነቱ መጀመርም አልነበረበትም መጀመሪያ ሲጀምር ማለት ነው ጦርነት የትኛው ሀገር ነው ሲጠቅም ያየ ነው መጀመሪያ ራሱ ጦርነቱ መጀመርም አልነበረበትም መጀመሪያ ተስማምተው መጀመሪያ ወደ ድርድር ቢገቡ ኖሮ ጥሩ ነበር አንደኛ ህዝብ አልቋል ሁለተኛ ኢኮኖሚው ተዳክሟል ሶስተኛ ነገር ሰው ከብዙ ነገሩ ተፈናቅሏል ገብተዋል ያን ነገር ለማስተካከል ደግሞ አሁን ግዴታ ድርድሩ ግዴታ አስፈላጊ ነገር ነው ከአሁን በኋላ የሚጠፉ ነገሮች እንዳይኖሩ ማለት ነው። እንግዲህ ያለውን ነገር በሰላማዊ የሚፈታ ከሆነ በሰላማዊ መፈታት ነው ያለበት። በመቀበላቸው እኔ ጥሩ ነው ነው ብዬ የምገምተው። ገብቷል። ከአሁን በኋላ ብዙ ነገሮችም እንዳይጠፉ፣ ብዙ ነገሮችም ለማዳን አሁን ኢኮኖሚያችን፣ ብዙ ነገራችን ለማዳን ከባለፈው ከሁለት አመቱ ማገገም አለብን። እግዚአብሔር ድርድራቸውን ጥሩ ያርግልን፣ ያስማማልን፣ ያለውን ነገር ወደ ጥሩ ነገር እንዲመጡልን ጸሎት እናደርጋለን። እኔ ስሜ ሸምሰዲን አወል መሐመድ እባላለሁ። እጅግ በጣም ትልቅ ደስታ ነው የተሰማኝ። ምክንያቱም ሰላምን ባለመፈለግና ጦርነትን በማድረግ ያገኘነው ፋይዳ ኪሳራ ነው። በሁለታችንም በኩል የወደመው ፋብሪካ፣ የወደመው ነፍስ በተለይ ደግሞ የሰውን ነፍስ ሕይወት ማለት ነው መተኪያ የለውም። ስለዚህ ይህንን ትምህርት ወስደን ታሪክ ሲባል ካለፈው ለመማር ነው። ስለዚህ ካለፈው የደረሰብን ኪሳራና አደጋ እጅግ የከፋ መሆኑን አስበንበት ሁላችንም በጥሞና ተነጋግረን የድሮ ስሜታችንና ባህላችንን መልሰን በፍቅር በሰላም ይህንን ሰላም ለማውረድ የበኩላችን ጥረት ማድረግ እንደሚገባን ስለተሰማኝ በጣም ነው ደስ ያለ። ከመነሻውም ቢሆን በውይይትና በድርድር የሚያልቅ ነገር ነበር። ስለዚህ አሁን በዚህ ሁሉ እንግዲህ ድርድሩ ብዙ ጊዜ የኢትዮጵያ መንግስት እጁን ዘርግቷል። ብዙ ጊዜ ማለት ነው፣ ግን ውጤታማ አልሆነም። እነሱ ተዘጋጅተው እስከሚመጡ ድረስ እንድደራደር ይላሉ። ጦራቸውን አዘጋጅተው ሲመጡ ደግሞ ውጊያ ነው የሚፈልጉ። ስለዚህ በዚህ መሰረት እንግዲህ ድርድሩ የግድ ቢሆንም መደራደራቸው ሞር ኦር ለስ ጥሩ ነው። ከሁለቱም ወገን የሚሞተው ወንድማማቸው ስጥ ህጻናቶች ናቸው የሚሞቱ እና የሚጠፋው የሀገራችን ኢኮኖሚ ነው እየጠፋ ያለ ስለዚህ ትክክል ስላልሆነ እኔ በበኩሌ ድርድሩ ጥሩ ነው፣ ግን ኢትዮጵያ መንግስት እዚህም አሁንም ቢሆን መጠቀቅ አለበት ብዬ ነው የማስበው። ስሜ በለጠ ትርፌ ይባላል። እንግዲህ በህዋትና በኢትዮጵያ መንግስት መካከል ለበርካታ ከሁለት አመት በላይ ግጭቱ ዘልቋል። ይህ ግጭት ደግሞ በሰላማዊ መንገድ መፈታት መቻል አለበት። ያው እንደሚታወቀው ከፍተኛ የሆነ ማህበራዊ፣ ኢኮኖሚያዊ ቀውስ ነው ያደረሰው ሁለታችንም በህዋት በኩልም ያለው የትግራይ ህዝብ በዚህም በኩል ያለው የኢትዮጵያ ህዝብ የአንድ ሀገር ህዝቦች ነን። በርካታ መስተጋብሮች በጋራ ሸር እናደርጋለን። ስለዚህ እነዚህ ህዝቦች በጋራ እየኖሩ ነው። ነገር ግን በጣም ተጎጂ ናቸው በጦርነቱ። በመሆኑም እኔ ይሄንን የሰላም ድርድር ስሰማ በጣም ነው የተደሰኩት። ምክንያቱም ልዩነቶችን በሰላማዊ መንገድ ብቻ መፈታት ነው መቻል ያለባቸው ይህም ከአሁን በፊትም የተከናወነው አጠቃላይ ይሄ ቀውስ ጦርነት ተገቢነት አለው ብያ ለምነ አስተያየት ሰጪዎቹ አለን ያሉትን መልእክት ማስተላልፈዋል። እንግዲህ ተዋይታችሁ በጠረጴዛ ዙሪያ መሆን ትልቅ ነገር ነው፣ ብስለት ነው። በሀያ አንደኛው ክፍለ ዘመን ውስጥ ነው ያለነው። መከባበር ትልቅ ነገር ነው። አገር መውደድ፣ ትውልድም መውደድ፣ ፈረሀ እግዚአብሔር ትልቅ ነገር ነው። ለሀገር እና ለሰላም መስዋዕትነት እንክፈል፣ ሰላም ለማምጣት እንታገል ነው ምላቸው እና ይህን መልእክት ማስተላለፍ እወዳለሁ። እኔ ምንድን ነው የምጠብቀው? ከሁለቱም አቅጣጫ ያለፈውን ማየት ያለበት ህዝቡን ነው። በሁለቱም በኩል ያለው ህዝብ ሁሉም ሰላም ፈላጊ አካል ነው። ሁሉም ቤተሰቡን አጥቷል። ሁሉም ገንዘቡን አጥቷል። ሁሉም ንብረቱን አጥቷል። የሀገሩን ሀብት ብዙውን አጥቷል፣ ሁለቱም ወገን። ይህ ግን ኪሳራ እንጂ ትርፍ አላመጣም። አሸነፍኩ የሚል ወገን አይኖርም። ይህ ደግሞ ከሆነ በኋላ ሁለተኛው አጋጣሚ ሲመጣ በዚህ ዕድል ደግሞ ተጠቅመን እርቁን ለማውረድ የተቻለን ጥረት ማድረግ ከሁለቱም ወገን ይጠበቃል። በደቡብ አፍሪካ የሚካሄደውን ድርድር በአግባቡ በሁለቱም በኩል ያሉ አካላት ለህዝቦቻቸው ሲሉ በሰላም ለመፍታት ቁርጠኛ ሆኖ መንቀሳቀስ መቻል አለባቸው። መሆን መቻል ያለበት። በደቡብ አፍሪካ በነገ ዕለት ሊጀመር ታቅዶ የነበረው የሰላም ውይይት ላልተወሰነ ጊዜ መራዘሙን ሁለት የዲፕሎማቲክ ምንጮች ነግረውኛል ሲል ሮይተርስ ዛሬ ዘግቧል። ሆኖም ግጭቱ ከተጀመረበት ጊዜ አንስቶ ለመጀመሪያ ጊዜ በሁለቱ ተፋላሚ ወገኖች መካከል ሊደረግ የታቀደው የሰላም ውይይት ብዙዎች በጉጉት የሚጠብቁት ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባትን ለዘገባው አመሰግናለሁ። አድማጮች፣ ቀደም ሲልም አዲስ ቸኮል ከድሬዳዋ አድርሶናል። እሱንም አመሰግናለሁ። አድማጮቹ፣ ወደ ተከታዩ ዘገባ ከማለፋችን በፊት እንደ ገለጽ ነው የባህር ዳር የአዲስ አበባና የድሬዳዋ ከተሞች ነዋሪዎች አስተያየቶች ነበር ያሳተፍ ነው ወይም ያካተት ነው ከመቀሌና ከሌሎች የተቀሩት የኢትዮጵያ ከተሞች እንዲሁም ከኢትዮጵያ ውጭ በተለያዩ ሀገሮች ከሚኖሩ ኢትዮጵያውያን የምናገኛቸውን ዘጋቢዎቻችን ከያሉበት የሚያደርሱንን በተከታታይ የምናቀርብ መሆኑን ከወዲሁ ለመግለጥ እንወዳለን። አሁን ወደ ቆቦ የሚወስደን ዘገባ ነው ተከታዩ። ቆቦ ከሳምንታት ጦርነት በኋላ መረጋጋቷ እየተመለሰ ነው ይላል። ቆቦን ጨምሮ ጦርነት ሲካሄድባቸው የነበሩ በሰሜን ወሎ ዞን የራያ ቆቦ ወረዳ አካባቢዎች ቀስ በቀስ ወደ መረጋጋት እየተመለሱ መሆናቸውን፣ አንጻራዊ ሰላም መስፈኑን ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች አመለከቱ። አካባቢው በተደጋጋሚ የጦርነት ቀጠና በመሆኑ የብዙ ሺዎች ሕይወት አልፈዋል፣ በመቶ ሺዎችም ተፈናቅለዋል፣ በሚሊዮን የሚገመት ሀብትና ንብረት ወድመዋል፣ የሚሉ ነዋሪዎች ለችግሩ ዘላቂ መፍትሄ እንዲፈለግለትም ሲሉ ጠይቀዋል። ህወሓት በበኩሉ ታጣቂዎች በሰብአዊ መብት ጥሰትና በንብረት ውድመት ስለመሳተፋቸው የሚገልጹ ውንጀላዎችን በተደጋጋሚ ሲያስተባብል መቆየቱ ይታወቃል። መስፍን አራጌ ነው ያጠናቀረው። ስማቸው እንዲጠቀስ ያልፈለጉ በመንግስት ሥራ የሚተዳደሩ አንዲት አስተያየት ሰጪ የህወሓት ታጣቂዎች ከተማዋን ለአንድ ወር ከሳምንት ገደማ ተቆጣጥሯት እንደነበረ አስታውሰው በወቅቱ አሳለፍኩት ያሉትን ህይወት እንደሚከተለው ገልጸዋል። ህዝቡ የሚሰማማበት አንድ ኮድ አለው። ወይ እሪታ ነው ወይ የጥሩምባ ድምጽ ነው። ከዛ እንደዛ ድምጽ ሲሰማ ሁሉም ባትሪውን እያበራ ሲወጣ ወደ ሰው መተኮስ ጀመሩ። እና ሁለት ወደ አሁኑ ሙተዋል፣ አራት ቆስለው አላማጣ ሆስፒታል ሄደዋል ከዛ በኋላ ሰው መብራት ማብራትም አይችልም። በጊዜ ነው የሚሰተረው። አስራ ሁለት ሰዓት ከሆነ ሁሉም ግቢውን ይዘጋጋም፣ ቤቱን ይዘጋጋም፣ በጊዜ ራት ይበላል። እንደዛ ነበር የነበረው ድባት። ሌላዋ የከተማዋ ነዋሪ የሆኑት የቤትማ ቤት እስከ ደብደባ የደረሰ አጋጣሚ ማስተናገዳቸውን ይናገራሉ። መጡ ልጅስ ታኖ ነው እና ያው መሳሪያም ጫሉኝ። እኔ ያው ወላድ ነኝ፣ እናት ነኝ፣ ቤት ጠባቂ ነኝ። እኔ መሳሪያ ታግኝ ሰጣችሁ አለሁ አልኋቸው። ያው ከበሩ አንስቶ እስከ ግቢው ድረስ ከአስራ አምስት የሚሆን ሰራዊት ታጥሯን ተወጥሯን በግቢ በጓሮ አዞሩኝ። ያው አንዱ ምላጭ ከደረቴ ላይ ያደረገብኝ፣ ሁለቱ ያው በበትር በግራ በቀኝ ያጣድፉኛል። ያው አንገቴም ማጅራቴን ሲመታኝ ወደኩኝ። ተነሽ ሲለኝ መነሳት አልችልም እዚሁ እንዳለሁ ጨረሰኝ ስለው ያው በደረቴም ያው በሽንጤም ደጋግሞ ሲመቱኝ እዛው በቃ ወደ ያው በጥይት ያው ተኩሰ አልመቱኝም እንጂ ሰደፍ ነው፣ ያው ዱላ ነው። ገላ በቃ ውጋት አሁን ይህን ሰሞን በህክምና ላይ ነው ያው ትንሽ ውጋቱ ተንፈስ ያለልኝ ህወሓት ታጣቂዎቹ በሰላማዊ ሰዎች ላይ የሰብአዊ መብት ጥሰት ይፈጽማሉ በሚል የሚቀርብባቸውን ክስ ደጋግሞ ማስተባበሉ የሚታወስ ነው። ቃል አቀባዩ ጌታቸው ረዳ ታጣቂዎቻቸው የአማራን ህዝብ እንደማያጠቁ በመግለጽ ነበር ለቀረበባቸው ውንጀላ ምላሽ የሰጡት። ዋግ ሲገባ የእጁ ሲገባ አማራን የማንበርከቅ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት። የህወሓት ኃይሎች ዘልቀው ገብተውባቸው ከነበሩት ቆቦ፣ ሮቢት፣ ጎብዬ፣ አራዶም ና ሌሎች የራያ ቆቦ አካባቢዎች መጣታቸውን መውጣታቸውን ተከትሎ የተፈናቀሉ የአካባቢው ነዋሪዎች ወደ ቀያቸው መመለስ ጀምረዋል። ከተሞቹም አንጻራዊ ሰላም እንደሰፈነባቸውና አንዳንድ አገልግሎት ሰጪ ግለሰብ ድርጅቶች ስራ መጀመራቸውን አስተያየት ሰጪዋ የመንግስት ሰራተኛ ጠቅሰዋል። ዛሬ ህዝቡ ትንሽ ተረጋግቶ ሻይ ቤቶች፣ ቁርጥ ቤቶች እንደዚህ ተከፍተዋል። ያው መቼም ሰው ሲኖር መቼም ለመብላት የግድ መስራት ስላለበት ያው ተከፋፍተዋል። የመረጋጋት ድባብ ታይቷል። ተለያይተን አብረውን የነበሩ ባልደረቦቻችን የመንግስት ሰራተኞች ነበሩ። ጎዳናው በሰው ተጥለቅልቋል። እንኳን ሰላም ተገናኘን፣ እንኳን ሰላም ፈጠረልን፣ እንኳን ለመገናኘት አበቃን። የቤት እመቤት የሆኑት የከተማዋ ነዋሪም ተመሳሳይ አስተያየት አላቸው። በእኛ አካባቢ አሁን ሰላም ነው። የተኩስ ድምጽ የለም፣ ምንም የለም። ያው ተመስገን ነው። ወጣቱም ህዝቡም እንደፈለገ እየተንቀሳቀሰ ነው። ይሁን እንጂ በከተማዋ የመንግስትና የህዝብ ተቋማት ላይ የደረሰው ጉዳት ለማገገም ረጅም ጊዜ የሚወስድ ነው ይላሉ የመንግስት ሰራተኛ በአሁኑ ሰዓት ምንም ምንም ምንም ህንጻውን ያው ማፍረስ ነበር የቀራቸው። ምንም የማይረባው ወንበር እንኳን ወንበር እንግዲህ ወንበር ምንም ማለት አይደለም። ትብርብር አድርገው ነው በመከራ አገግመን ያቋቋምነውን መስሪያ ቤት ነው፣ ጠጋግነንም በእርዳታም አግኝተን በምንም ያመቻቸነውን ክብርብር አድርገው ነው ቁጭ ያደረጉት። ሌላው የከተማዋ ነዋሪ ህዝቡ ተፈናቅለው ከሄደበት ቦታ መመለስ ቢጀምርም በወረራውና በጦርነቱ ምክንያት የስነ ልቦና ስብራት ደርሶበታል ይላሉ። ሰው መመለስ ጀምሯን ተሰዶ የነበረው አልፎ አልፎ አንዳንድ ቤቶች ካልሆነ በስተቀር በፊቱ እንቅስቃሴው ምናምን ሙሉ በሙሉ ቁሟን ማለት ይቻላል። ስሪያ ቤቶች ተሰባብረው ንብረት ወድሟ፣ ምንም በቃ መብዬ ልንገርሽ የፈረሰ ከተማ አርገዋት ነው የሄዱት። አሁን ማህበረሰቡ በጣም ተጎርቷም በስነ ልቦናም ኢኮኖሚካሊም ህወሀት 2022-2015 ዓ.ም ባወጣው መግለጫ አንዣቧል ያለውን ወረራ ለመመከት የስልት ለውጥ በማድረግ ተቆጣጥሯቸው ከነበሩት የአማራ አካባቢዎች መውጣቱን አሳውቆ ነበር። የአማራን ምድር የውጊያ ውድማ የማድረግ አላማ የለንም ሲል ጠቁሞም ነበር። የኢትዮጵያ መንግስት ቀደም ሲል ባወጣው መግለጫ ሰራዊቱና ህብረተሰቡ በሰጡት ተምላሽ ህወሀት በምስራቃዊ የአማራ ክፍል ቆቦና አካባቢው ላይ ያደረገው ወረራ ባሰበው መልኩ እንዳይሳካ ሆኗል ብሎ ነበር። በአሁኑ ሰዓት አካባቢው ከጦርነትም ሆነ ከጦር መሳሪያ ድምፅ ነጻ መሆኑን የሚጠቅሱት ደግሞ ሞላ መንግስቱ የተባሉ አስተያየት ሰጪ ናቸው። ከዚህ በፊት እንግዲህ ጦርነት በሚካሄድበት ቦታ በዞብል ራማ፣ በጎለሻ ዋጃ በላይ በኩል አዮብ ተኩለሽ ምናምን የሚባሉ የራያ ቆቦ እና የትግራይ ክልል ደንበረ ኤሪያዎች ናቸው። እነዚህ ጦርነት በሚካሄድበት አካባቢ ከዚህ በፊት ከፍተኛ የሆነ ድምጽ ይሰማ ነበር፣ እዚያ አካባቢ በሚደረገው ጦርነት። አሁን እነዚህ አካባቢዎች ላይ ምንም አይነት ጦር መሳሪያ ድምጽ እየሰማን አደለም። ከዚህ በፊትም በነበረን ልምድ እንግዲህ ጦርነቶች ካሉ አደለም ቀደም በቅርብና በቅርብ ራቅ ያለ እንኳን ቢሆን ከፍተኛ የተኩስ ድምጽ ይሰማን ነበር። አሁን ግን ምንም አይነት የመሳሪያ ተኩስ አይሰማንም። በአንጻሩ አሁንም የደህንነት ስጋት እንዳለባቸው የሚናገሩ የቆቦ ከተማ ነዋሪዎች አሉ። ያው ሲወጡ ዙሮ ዙሮ ጠብቁን ደግሞ እስከ ስድስት ወር ጣር እንገናኝ ቆቦ ደግሞ ስታጨለጭል እስከምታጨለጭሉ ድረስ ነው እና ምናምን እያሉ ነው የሄዱ። ማጨልጨል ማለት ምን ማለት ነው? ሀብት ማጠራቀማ ያለን ያው ገበሬውም ሰብሉን ሲያስገባ ያው አንዳንድ ያለ ነገር እስከሚጠራቀም ድረስ ደግሞ ጣር እንገናኝ እያሉ ነው የሄዱት። ሶስተኛ ዙር እንመጣለን። ሶስተኛ ዙር ስንመጣ ግን አንወጣም፣ እኛም እዚሁ እንተላለቃለን ነው ያሉት። እንግዲህ ይህን ያክል ነው የፈከሩብን። አስተያየት ሰጪዎቹ በየጊዜው በሚፈጸም ጥቃት የህይወት መስዋዕትነት ከመክፈል እና ለስደት ከመዳረግ ባለፈ እንደ ዜጋ መሰረታዊ ፍላጎታችንን ማሟላት አልቻልንም ሲሉ ይደመጣሉ። ህዝቡ ተሰቃይቷን በቃ እንዴ ሲገባ ሲወጣ ትምህርት የለም ውሃ፣ መብራት ኦልሬዲ ወደ ሁለት አመት መታ ልጆቻችንም፣ እኔ ለምሳሌ ልጅ ያለኝ ማስተማራችንም የለም በቃ ትምህርትም ምንም ሁሉ ነገር ተቋርጧን በቃ። እናም ለሞት ለአካል ጉዳት ለመፈናቀልና ለንብረት ውድመት እንዲሁም ዘረፋ ምክንያት የሆነው ጦርነት ዘላቂ መፍትሄ እንዲፈለግለት ጠይቀዋል። ነዋሪዎቹ በሁለቱ ተፋላሚ ኃይሎች መካከል በየጊዜው የሚያገረሸው ጦርነት መቋጫ እንዲገኝለት የአፍሪካ ህብረት ላቀረበው የሰላም ውይይት ጥሪ የኢትዮጵያ መንግስትና የትግራይ ክልል ፈቃደኛነታቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የእለተ አርብ ምሽት ዝግጅታችንን ነው እስከ ምሽቱ አራት ሰዓትም አብረናችሁ እንቆያለን አሁን ወደ አዲስ አበባ የሚመልሰን ዘገባ ነው ተከታይ ሰዎች ለሰዎች የተባለው ግብረሰናይ ድርጅት በጦርነት የወደሙ አስራ ስድስት ትምህርት ቤቶችን ሊገነባ ማቀዱን አመለከተ ሰዎች ለሰዎች የተባለው ይህ ግብረ ሰናይ ድርጅት በጦርነትና በድርቅ ሳቢያ በደረሰባቸው ጉዳት በደረሰባቸው አራት ክልሎች ውስጥ በሶስት መቶ ሚሊዮን ብር አስራ ስድስት ትምህርት ቤቶችን ለመገንባት ዛሬ ከትምህርት ሚኒስቴር ጋር ስምምነት ተፈራርሟል። የትምህርት ቤቶቹ ግንባታ በሁለት አመት ውስጥ እንደሚጠናቀቅ የድርጅቱ ስራ አመራር ቦርድ ሰብሳቢ ዶክተር ሴባስቲያን ብራንዲስ ገልጠዋል። በትግራይ ክልል ያለው ሁኔታ ሲሻሻልም ድርጅቱ በክልሉ ትምህርት ቤቶችን የመገንባት እቅድ እንዳለው ኃላፊው አመልክተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው ከትግራይ ውጭ ባሉት ክልሎች በጦርነት ሳቢያ ከ1300 በላይ ትምህርት ቤቶች መፍረሳቸው መረጋገጡን ገልጠው በመልሶ ግንባታ ሁሉም እንዲረባረብ ሲሉም ጥሪ አሰምተዋል። የሰዎች ለሰዎች ድርጅት የበጎ ፈቃድ አምባሳደር አትሌት ኃይሌ ገብረስላሴም በጦርነት የወደሙ ትምህርት ቤቶችን ለመገንባት ሁሉም እገዛ ሊያደርግ ይገባል ብሏል። ገብረ ሚካኤል ገብረ መድን ተከታትሎታል። በኢትዮጵያ የተለያዩ የልማት ሥራዎችን በማከናወን የሚታወቀው የሰዎች ለሰዎች ግብረ ሰናይ ድርጅት በጦርነትና በድርቅ ምክንያት ጉዳት በደረሰባቸው የአማራ፣ የአፋር፣ ኦሮሚያ እና ሶማሌ ክልሎች በ300 ሚሊዮን ብር 16 ትምህርት ቤቶችን ለመገንባት በዛሬው ዕለት ከትምህርት ሚኒስቴር ጋር ተፈራርመዋል። የሰዎች ለሰዎች ድርጅት ሥራ አመራር ቦርድ ሰብሳቢ ዶክተር ሰባስቲያን ብራንዲስ በፊርማው ሥነ ሥርዓት ላይ ሲናገሩ ጦርነቱ ያስከተለውን ጉዳት ከተመለከቱ በኋላ ድርጅታቸው እዚህ ውሳኔ ላይ መድረሱን ገልጿል። ባለፈው የካቲት ወር ከፕሮጀክቶቻችን አንዱን ስንጎበኝ በጦርነቱ ምክንያት በመሠረተ ልማት ላይ የደረሰውን ጉዳት አይቻለሁ። በትምህርት ቤቶች በሆስፒታሎችና በምርምር ማዕከላት ላይ ያጋጠመውን ውድመት ተመልክቻለሁ። ይህን ከተረዳም በኋላ በሰዎች ለሰዎች ድርጅት ሁሌም በምንከተለው ማህበረሰብን የማገልገል አካሄድ ትምህርት ቤቶችን በመገንባት የትምህርት ዘርፉን ማገዝ እንዳለብን ወሰንን። በዚህ መሰረት ከፕሮፌሰር ብርሃኑ ጋር ባደረግነው ጥሩ ውይይት በጦርነትና በድርቅ በተጎዱ ክልሎች 16 ትምህርት ቤቶችን ለመገንባት ፕሮግራም ነደፍን። ድርጅታቸው በትግራይ ያለው ሁኔታ ሲሻሻል የዳሰሳ ጥናት በማድረግ በትምህርት ቤቶች መልሶ ግንባታ ስራ ላይ የመሳተፍ እቅድ እንዳለውም ዶክተር ሰባ ሴባስቲያን ገልጸዋል። ወደ ትግራይ ክልል መግባት በቻልንበት ጊዜ ፈጥነን በትምህርት ቤቶች ግንባታ እንሳተፋለን። ባለፉት ሁለት ዓመታት በትግራይ ክልል ብዙ ነገሮችን ለመስራት ሞክረናል። ሆኖም በፀጥታ ችግር ምክንያት ለሰራተኞቻችን ይህ ማድረግ የሚቻል አልነበረም። የሞከርነው ነገር ሁሉ በፀጥታው መደፍረስ ምክንያት ተሰናክሏል። አሁንም የፀጥታው ሁኔታ ሲሻሻል ወደ ክልሉ ገብተን የዳሰሳ ጥናት በማድረግ በመልሶ ግንባታ ስራ ላይ እንሳተፋለን። በአራቱም ክልሎች የሚገነቡት 16 ትምህርት ቤቶች በሁለት ዓመታት እንደሚጠናቀቁና በአማካይ በዓመት 8000 ተማሪዎችን ተጠቃሚ እንደሚያደርጉ ተገልጿል። በትምህርት ሚኒስቴር በኩል ስምምነቱን የፈረሙት ፕሮፌሰር ብርሃኑ ነጋ ከትግራይ ውጭ ባሉት ክልሎች በጦርነቱ ምክንያት ከ1300 በላይ ትምህርት ቤቶች መፍረሳቸውን ተናግረዋል። እነዚህን ትምህርት ቤቶች መልሶ በመገንባት ስራ ሁሉም ሊረባረብ ይገባል ሲሉም ገልጿል። እነኝን ትምህርት ቤቶች እንስራ አካልን የውጭ እርዳታ ብቻ ሳይሆን የአገር ውስጥ ባለሀብቶች፣ ኮንትራክተሮች ሁሉም መሳተፍ አለባቸው። እነኚህን ትምህርት ቤቶች አሁን ያው እስካሁን ክረምቱ ነበር ያዘን፣ እንጀምራለን። መንግስት አቅም ቢኖረውና ሁሉንም በቶሎ መስራት ቢችል ጥሩ ነበር፣ ያን አይችልም። ስለዚህም ከእንዲህ አይነት ፓርትነሮች ጋር ተባብሮ መስራት ያስፈልጋል። በተቻለ መጠን እንደ እንደ ሀሳባችን ከሆነ ሌላውም ሀገራችን ውስጥ ያሉ የግል ባለሀብቶች ልጆቻቸውን ትምህርት ለመቀየር በሚደረግ እንትን ይተባበራሉ ብለን እናምናለን። በዚህ ዓመት በሰፊው እንዘምታለን ብለን ያሰብነው እነኚህ ባለሀብቶች ራሳቸው አንዳንድም ሁለት ሁለትም ትምህርት ቤቶች እነኚህ የፈረሱትን ትምህርት ቤቶች የሚሰሩበትን መንገድ ማበጀት ነው። የውጭ ሀገር ሰዎች ተሰብስበው ሊረዱን ሲመጡ ልጆቻችን የተሻለ ትምህርት ቤት ለመስራት ሲመጡ በዚህ ጩባ በሀገራችን ሀብት ያፈሩ ኢትዮጵያውያን በዚህ ውስጥ መሳተፍ አለባቸው ብለን እናምናለን። የሰዎች ለሰዎች ድርጅት አምባሳደር የሆነው አትሌት ኃይሌ ገብረስላሴ ከዚህ በፊት ትምህርት ቤቶችን ገንብቶ ለሕዝብ ማስረከቡን ተናግረው፣ አሁንም በጦርነቱ በተጎዱ አካባቢዎች በመልሶ ግንባታ ስራ እንደሚሳተፍ አመልክቷል። በዚህ ስራ ሁሉም እገዛ እንዲያደርግም ጥሪ አቅርበዋል። በአሁኑ በዚህ በጦርነት ምክንያት ያው ብዙ ትምህርት ቤቶች ፈርሰዋል። ልክ ልጆቻችን እንደምናስተምር ሁሉ የሁሉም ልጆች ሆን በተለይ በተለይ የምልክ እንግዲህ ከአሁን የጦርነቱ ካለፈ በኋላ ያው በአማራ በአፋር እንደገና ደግሞ ያልታየ ደግሞ በትግራይ ውስጥ ብዙ ትምህርት ቤቶች ይኖራሉ። እንደውም ከተጠኑትም ትምህርት ቤቶች በላይ እንደሚሆን ነው የሚገባኝ እና እኔ የማስተላልፈው በዚህ አጋጣሚ ይሄ ትምህርት ቤት ጉዳይ ለነ ልክ እንደው ከሆስፒታልም ከምንም ወይም ደግሞ ክሊኒኮች ከመስራትም በላይ ነው እና በዚህ አጋጣሚ እንግዲህ ሁላችንንም እጅ ይጠይቃል። በውጭም በሀገር ውስጥም የምንኖር አደራ ነው የምለው። አመሰግናለሁ። በጦርነትና በድርቅ ምክንያት ጉዳት በደረሰባቸው አካባቢዎች በዚህ ዓመት ሁለት መቶ ትምህርት ቤቶችን ለመገንባት እቅድ ተይዞ እየተሰራ እንደሆነ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። አመሰግናለሁ ገብረ ሚካኤል። አድማጮች፣ ስርጭታችን እንዴት መከታተል እንደምችሉ እናስታውሳችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደር ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ስርጭታችንን ነው። ስርጭታችን እየተገባደደ ነው። ለምሽቱ የመጨረሻ ወዳደረግ ነው ቅንብር ነው የምወስዳችሁ ሌላ ሰላም ነው እባላለሁ። አርኪቴክት ዲጂታል ማርኬተር እና ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነኝ። እሺ ሉና፣ በጣም አመሰግ ቀደም ብሎ ለቅምሻ ያህል ወደ ሰማችሁት ቅንብር ነው የምንመልሳችሁ። ላስተዋውቃችሁ በቅጡ ሉና ሰለሞን በማህበራዊ ሚዲያው ላይ በቴሌግራምና በተለይም ደግሞ በቲክቶክ ላይ ተጽዕኖ እየፈጠሩ እንዲሁም ደግሞ የራሳቸውን ፈጠራና ክህሎት ለመልካም ነገር እየተጠቀሙ ካሉ ወጣቶች መካከል አንዷና ትለናለች። ኤደን ገረመው ባጠናቀረችው ዘገባዋ ሉና ከቀልድና ፈገግ ከሚያስብሉ ነገሮች በተጓዳኝ በአእምሮ ጤና እንዲሁም በአካል ጉዳተኞች ጉዳዮች ዙሪያ ግንዛቤ ለማስጨበጥ በምትሰራቸው ስራዎች እንደምትታወቅ ትነግረናለች። ከሰሞኑ ደግሞ በዓለም አቀፉ የስማርት ፊልም ፌስቲቫል ላይ ያቀረበችው ከጀርባ ወይም ቢሃይንድ ዘ ሰርፌስ የተሰኘው ፊልሟ የሁለተኛ ደረጃ አሸናፊነትን አግኝቷል። የደንገርመው ከሉና ጋር ቆይታ አድርጋ ነበር። ሉና እርስ ራሷን ከምታስተዋውቅበት ነው የምትጀምረው ሉና ሰላም፣ ይባላለው አርክቴክት፣ ድሻ ማርኬተር እና ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነኝ። እሺ ሉና በጣም አመሰግናለው። የስነ ህንፃ ባለሙያ ነሽ፣ የማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነሽ። አሁን በቅርብ ጊዜ ደግሞ በፊልም ስራም እንደዚሁ በስልክ በሚሰሩ ፊልሞች ውድድር አሸንፈሻል እና ወደዛ ከማለፋችን በፊት ማህበራዊ ሚዲያ ላይ የሆነ ነገር አቅርቦ ለህዝብ ተወዳጅ ማድረግ የሚቻለው እንዴት ነው? እንዴት ጀመርሽ? ቆይቷል። ከጀመርኩት እንደዚህ አይነት ቪዲዮዎች መስራት የጀመርኩትም ለቅርብ ጓደኞቼ ነበረ የምሰራው ቪዲዮዎች። እነዚህ አንዳንድ ይጠቅማቸዋል ብዬ ማስባቸውን ነገሮች ሰራ ነበረ። ከዛ አንድ ጓደኛዬ ይነት እዚህ ይለኛል፣ ሼር ብታደርጊው ለሌላም ሰው ይጠቅማል። በጣም ፖሽ ያደረገኝ ነበረ ሰው ቴሌግራም የሚባል ቻናል አለ እና እሱ ላይ ቻና ክሬት አደረግኩኝ እና እዚያ መልቀቅ ጀመርኩኝ። እንደዚህ ብዙ ጊዜ አስቂኝ የሆኑ ሰው ተረድቶ ራሳቸው ላይ የሚደርስባቸው ነገሮች ምናምን የሆኑ ቪዲዮዎችን መልቀቅ ጀመርኩኝ ማለት ነው እና የሰው አቀባበል በጣም ደስ ይል ነበረ። በዛ ሰት አልተለመደ እንደዛይ ቪዲዮዎች እና ሰው የሚሰጠኝ ሀሳቦች ደስ ይል ነበረ። ስለዚህ በሱ ተበረታታውበት እና ያኔ ነው ጀመርኩኝ ከዛ ቀስ ያልኩኝ ነው ከዛ አይነት አደኩት ማለት ወደ ተለያዩ ሶሻል ሚዲያዎች። አሁን ምን ምን ማህበራዊ ሚዲያዎች ላይ ነው ያለሹ? ምን አይነት ሀሳቦችስ ነው ቪዲዮ የምትሰሪ? ተጠቀማቸው ሚዲያዎች ቴሌግራም፣ ኢንስታግራም፣ አሁን ደግሞ ትልቁ የሚታወቀው ቲክቶክ ነው። ብዙ የሚሰራቸውን እዛ ላይ ነው የምለቀው። የሚሰራው ሀሳቦች ብዙ ሶሻል ሚዲያ ላይ የሚሰራ ሰው የሚያተኩረው ይሄ አስቂ መሆኑን ምናምን ላይ ነው ስጀምር በእርግጥ እንደዛ ነው የጀመርኩት፣ ግን ለሰው ደግሞ ምን ማስተላለፍ እችላለሁ፣ ድምፄም እየተሰማ ሲመጣ ጥሩ ሜሴጅም፣ ጥሩ መልዕክት ማስተላለፍ እንዳለብኝ ተሰማኝና አንዳንድ ቮለንተር ማድረጋቸው ግሩፖች ነበሩ ማያቸው ካውዞችን መስራት ፈለኩኝ እና አንዱ መንታል ሀልት ና ፎከስ ኦን አቢሊቲ የሚባል ትንሽ ኮሚኒቲዎች ሆነው የአካል ጉዳተኝነት ላይ መስራት ፈለኩኝ። መማር የምፈልገው ቋንቋ የምልክት ቋንቋ ነበረ። እሱም ትምህርት ወሰድኩኝ ና እሱን ኮሚኒቲን ለማስፋት የዚህን መስማት ሳነው ቋንቋ የሚያውቀው ትንሽ ስለሆነ እሱን ለምን አላስተምርም ብዬ የሚያስተምሩ ቪዲዮዎች መጠቅ ጀመርኩኝ። ያ የአእምሮ ጤና ላይ ደግሞ ብዙ ጊዜ ማህበረሰብ ውስጥ የማይወሩ ሀሳቦች በቃ ሰው በደንብ አፋ አውጥቶ የማይወያያቸው ብዬ የማስባቸው ርዕሶችን የራሴ ሀሽታግ ፈጠርኩኝ እና በሱ እነሱን ሀሳቦች ሰው ጋር እነጋገራለሁ እና ብዙ ሰው ራሳቸው ላይ የሚከሰቱባቸው ነገሮች ስለሆኑ አቀባበላቸው ያበረታታል እና የሌላ ሀሳብ መስማት ብቻሽን እንዳልሆንሽ አይነት ስሜት ይሰጣል ለብዙ ሰው እና እሱም ያበረታታኛል። ግን ያው ሶሻል ሚዲያ ላይ ይሄ ዚሁ ለማግኘት ምናምን ከሆነ አላማሽ መስራት ያለብሽ ይሄ በቃ ትሬንዲንግ የሆኑ ድምፆች መጠቀም፣ ሌላ ሰዎች የሚሰሯቸውን ነገር ዱበት እያደረግሽ ወይም አንድ ላይ መስራት ከሌላ ሰዎች ጋር ነው እና ብዙ ጊዜ እንደዚ አይነት ቪዲዮዎችንም አጠቃልላለሁ። ከእኔ ኮንቴንቶች ጋር ፑሽ ያደርገዋል። ሌላውንም ኮንቴንትም ማለት ነው። አንዳንድ ሰራችን እነዚህ ናቸው። አሁን እንግዲህ ማህበራዊ ሚዲያው በጣም ተጽዕኖ ለመፍጠር የሚመች መድረክ ሆኗል። አንቺም የቻልሽውን ያህል እየሰራሽ ነው። ምን ያህል ተከታዮች አሉሽ? ብዙ ጊዜስ ደግሞ በማህበራዊ ሚዲያ ላይ እንደዚህ ጠንከር ያሉ ሀሳቦችን ስታነሺ ያሉት ምላሾች ምን ይመስላሉ? ተከታዮች አሁን በዚህ አመት ነው በጣም የጨመረው። አይ ኮቪድ ከተከሰተ በኋላ ሰው ወደ ሶሻል ሚዲያ በጣም ሄዷል ና በስቷል ቲክቶክ ላይ በተለይ ያለው ተጠቃሚ ኢትዮጵያ ውስጥ በጣም በስቷል። ሰው ያለፈው ሁለት አመት ፎሎወርቸኝ በማሳተቅች ያለው መቶ ሺህ አካባቢ ደርሷል። ፎሎሬ ፎሎወሬ ቪዩን በጣም ከፍ ያለ ነው። ፎሎ እየጨመረ ሲመጣ ማለት ነው። አቀባበሉ ይወስነዋል። የምታነሹ ሀሳብ ብዙ ጊዜ በጣም ይሄ የሚያከራክር ሀሳብ ከሆነ ነው። ሀምሳ ሀምሳ ነው። የሚቀበሉሽን ሰው ይኖራል። አዎ ልክ ነው ብሎ የሚስማማ ሰው አለ። ከዛም በዛ መጠን ደግሞ በጣም ተከራክሮሽም እንዴት እንደዚህ ትያለሽ ምናምን ብሎ አንቺ ስለራስሽ ያለሽን አመለካከትም እንድትቀይር የሚያደረጉሽ ብዙ ሰው አለ። ብዙ ጊዜ ጥሩን ነገር እንረሳለን። መጥፎ ነገር መጥፎ ኮሜንቶች ኦር መጥፎ ሰዎችን ስናገኝ ስዚህ ሻል ግን በዛው መጠንም ጥሩዎችንም ለመስማት ሞክራለኝ እነሱ እንዲያገረታትኝ እና ጥሩ ቪዲዮዎችን እንሰራ ወይም ጥሩ ሀሳቦች እንዳነሳ እ ይከባድ ነው ግን፣ እንግዲህ አሁን እንደ ተጽዕኖ ፈጣሪ አንድ በጣም ብዙ ተከታዮች በኖሩ ቁጥር የራሱን የስራ እድልም ከፍቷል የሚባለው ነገር አለና ይሄ በአንቺ ህይወት ላይ ምን ያህል እውነት ነው? አዎ አንድ ትልቅ ጥቅሙ የሶሻል ሚዲያ ያው በሰው አይነት ይገባል ስራሽ፣ ስለዚህ ብራንዶች እንደዚህ የተለያዩ እቃዎች ያላቸው ሰዎች ወይም ካምፓኒ ያላቸው ሰዎች ይፈልጋሉ በአንቺ እነሱን ፕሮዳክቶች ማስተዋወቅ እና ብዙ ጊዜ ይመጣሉ፣ ና እንደዚህ እንደዚህ ያለኝ ፕሮሞት አድርጌ ነው ያለሽ ወይ ብለው ይጠይቁናል። መርጠሽ አንቺ ይሄ ብራንድ እኔ ፕሬዘንት ያደርጋሉ ወይ ከዚህ ብራንድ ጋር ይሄዳሉ ይቫሉ ወይም ምሰራው ነገር ብለን አመዛዚኒ ይሄዳል ከኔ ጋር የሚለውን ነገር እንትላለሁ፣ እንጂ አዎ፣ በጣም ብዙ ብራንዶች ይመጣሉ። እኔ አንዱ ኮንቴንት የምሰራው ትናንሽ ጀማሪ የሆኑ ቢዝነሶችን ማበረታታት ላይ እሰራለሁ። ብዙ ጊዜ አፕሮት አድርገውን ወይም ለማድረግም ይፈራሉ። ብዙ በጥንቅ ይቁናል ብለው ስለሚያስቡ እና አንድ ኮንቴንት ታይፒያን ትናንሽ ቢዝነሶችን የሆነ ፕሮዳክታቸውን የሚልኩ ከሆነ ወይም ኮንተንት ካላቸው ሆስድ እና ቢዝነሳቸውን አስታውቃለሁ ሶሻል ሚዲያ ላይ ይለቁታል። ወይም ደግሞ ራስሽ እኔ የምመክረው ለብዙ ብራንዶች እኔ ሶሻል ሚዲያ ላይ ቪዲዮ ሰርቼ የራሴን ካራክተር ጨምር የራሴን ሰው የሚወድልኝ አይነት ቪዲዮ ሰርች ራሴ ላይ ለቅላቸዋለሁ። ቢካዝ ተጽዕኖ ፈጣሪ ተሰሚነት አለ አለሽ ተብሎ ስለሚካሰል ሰውም ተቀባይ ያሉ ከፍ ያለ ስለሚሆን ብዙ ጊዜ በእኛ ሶሻል ሚዲያ ላይ ነው መልቀቅ የምንመክረው እንጂ። አዎ ፓኬጅ አለው ይወስነዋል። በወር እስከ ምን ያህል ይገኛል? ያው በፎሎወርሽ ይወስነዋል። ብዙ ጊዜ ብራንዶች የሚፈልጉት ከመቶ ሺህ በላይ ምናምን ፎሎወር ያለንን ሰዎች ነው አንድ ቪዲዮ አቨሬጅ ሀሺ ብር ይከፈላል። ሌላ ብር የማኛ መንገድ ቲክቶክ ላይ ከአስር ሺህ በላይ ፎሎወር እና ከመቶ ሺህ በላይ ቪውስ በሰላሳ ቀን ውስጥ በተከታታይ ካገኘሽ ክሬይተርስ ፋንድ የሚባል ነገር አለ። እሱ ላይ አፕላይ ታደርጊ እና ያልካል ስንት ቪዲዮች ስን ጊዜ ያገኘ ምናምን የሚለውን ከዛ ለክሬይተርስ ፋንድ ይከፈታል አካውንቶች ሶ ከዛ በኋላ ፖስት ታደርጊ ከሪቪው የሆነ ያልሳንቲ ምናምን እያለ አካውንትሽ ላይ ይጠራቀማል። ሌላው ኢትዮጵያን ኢንፍሉንሰሮች አሁን በጣም ይጠቀሙ ያሉ ላይቭ መግባት ላይቭ ስትገቢ ላይቭ ስትገቡ ሰዎች ላይኮች ይሰጥሻል። ላይክ በሰጡሽ ቁጥር ላይኮች ተጠራቅመው ወደ ፖይንት ሳንቲም ይቀየሩና ይጠራቀማሉ። ይህኛውም ኦፕሽን ጥሩ ነው። አሁን በቅርቡ ደግሞ የስማርት ፊልም ፌስቲቫል ላይ ተሳትፈሽ በሞባይል ከፊልም የሰራሽው ፊልም ተወዳድረሽ ነበረ። እዛ ላይ ማሸነፍሽ ተሰምቷል እና ስንተኛ ወጣሽ? ምን አይነት ስራ ነበር ያቀረብሽ? አዎ ስማርት ፊልም የስልክ ውድድር ላይ ተወዳድሮ የነበረ ጊዜ ሲወዳደር ሁለተኛ ሰከንድ ራነር አፕ ነው የወጣሁት የሰራሁትን ቪዲዮ ዶኪመንተሪ ድራማ ነገር ነው የሰራሁት። የአእምሮ ጤና ላይ ነው የሰራሁት። እሱም ድራማ ነው ወይም የአእምሮ ቀውስ። እሱ ላይ አንዳንድ ሶሻል ሚዲያን ተጠቅሜት አንዳንድ ሰዎችን ቃለ መጠየቅ አድርጌ ነበረ። ምንድን ነው ከማህበረሰቡ ከቤተሰብ ስናድግ የወረስ ናቸው የሚጎዱን ለምናሷቸው የአእምሮ ቀውሶች ቸው ሰው ሆነው ብናያቸው ምን ይመስላል የሚለውን ሀሳብ ወደ አጮች ይቀይሬ የስድስት ደቂቃ ያህል የሆነ አጭር ፊልም ነበር የተወዳደርኩት። አሪፍ ነበር፣ እንኳን ደስ አለሽ። እንግዲህ ከዚህ በኋላ ምንድን ነው እሱም ሉና የምታስበው? በዚሁ በፊልም አጭር ፊልም ሾርት ፊልም መስራት መቀጠል እፈልጋለሁኝ። ያው ሶሻል ሚዲያ ላይ መስራት የሚቻል ነገር ነው። ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም። ብቻ የምሰራ ብዬም እስከዛሬም ስሰራው የነበረው ነገር ስለሆነ ቀላል ነው እና አሁን ከኮሆርት ክላስ ነበረን ከውድድሩ በፊት ስምንት ሳምንት ከውጪ የታወቁ ሆሊውድ አክተሮች፣ ፕሮዲሰሮች መተው እና ኦንላይን በኦንላይን ክላሶች ሰጥተውን ነበረ። ግሩም አድማጮች፣ እንግዲህ ሰዓታችን በመገባደዱ በዚሁ ማብቃታችን ነው። ነገ ቅዳሜ ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን።